በትላንትናው እለት በርካታ የጥበብ ባለሙያዎች ከጠቅላይ ሚኒስትር አብይ አህመድ ጋር በቤተ መንግስት ተገናኝተው ነበር። ሚዲያ አርት ከሌለበት የሚጮህ ቆቆሮ ማለት ነው። ዜናም ዜና ቢሆን አርት ፈልግ ጠቅላይ ሚኒስትሩ የኢትዮጵያ የጥበብ አካሄድ እንዴት ቢሆን የተሻለ ሊሆን እንደሚችል ለጥበብ ባለሙያዎች ገለጻ አድርገው ነበር። በቤተ መንግስት ተገኝተው ከነበሩት መካከል በኢትዮጵያ ፊልም ኢንዱስትሪ ከፍተኛ አስተዋጽኦ ያደረገው ደራሲና ዳይሬክተር እንዲሁም ተዋናይ ቴዎድሮስ ተሾመ አንዱ ነበር። የአርቲስቱ ሚና በህብረተሰብ እድገት ውስጥ በትራንዚሽን ውስጥ ምን መሆን አለበት? እያንዳንዱ ኪነ ጥበብ ውጤቶቻችን ውስጥ የምናስቀምጣቸው ቃላት ማተር እንደሚያደርጉ እያንዳንዱ የምንወስዳቸው እርምጃዎች አዘ ሴሌብሪቲ እና ሮል ሞዴል ማተር እንደሚያደርጉ፣ ስራዎቻችንን ስንሰራ የሚያሻግር ስራ እንድንሰራ ከሌሎች ሀገሮች ምሳሌ እያጣቀሱ ነው ሲያስተምሩ ነው የነበረው። በጣም እኔ እንደ ትልቅ እንትን ያየሁት ትምህርቱ ብቻ ሳይሆን ኪነ ጥበቡ ኢንዱስትሪውን ሪኮግኒሽን ሰጡት። በጣም አለ እናንተን መሻገር አይቻልም ብለው ከዚህ በፊት በነበሩ አመራሮች ይሄ አይታወቅ። የሆነ ድግስ ሲኖር እንጠራለን፣ ጦርነት ሲኖር፣ የሆነ ችግር ሲኖር ነው አነቃቁ ይባላል እንጂ አለ እናንተ ሀገር መቀጠል አልችልም እናንተ እንድንሻገር ታስፈልጉናላችሁ ብሎ ጥቅና የሰጠ መሪ አልነበርም። ስለዚህ በጣም ትልቅ ቦታ ሊሰጠው የሚገባው እሱ ነው። በጥበብ ስራ ላይ የሚገኙ ሰዎች ተገኝተዋል። እና አብዛኛዎቹ የተገኙት ከቲያትሩ በኩል ነው። ከሙዚቃው በኩል ነው። ከሰአሊዎቹ ነው። የተገኙትን ደግሞ ታዳሚዎቹን ትንሽ ንገሪ። በነገራችን ላይ በዚህ በመገኘት ላይ የተነሱ ያሉ ኮንትሮቨርሲዎች አሉ። በጣም ወደፊት ሊታረም ይገባዋል። ምክንያቱም ኢንዱስትሪ ውስጥ በጣም ትልቅ ሚና ያላቸው ግን ያልተጋበዙ ሰዎች አሉ። በጣም ስህተት ተሰርቷል። ስለዚህ መከሌ ተገኝተው ነበር ብሎ በኩራት መናገር አያስደፍርም። እዚህ በኋላ እዛ አካባቢ በተለይ እንዲህ አይነት ትልቅ ቦታ ግብዣ ሲደረግ ማተር ስለሚያደረግ በተለይ ለዚህ ለኢንዱስትሪ የለፉ ሰዎች መጋበዝ አለባቸው። ይህ ላይ ትልቅ ሚና ያላቸው ያልተጋበዙ ሰዎች አሉ። ከዛ ውጭ ግን የተጋበዙትም ብዙ ስለሆኑ ከሁሉም ከኪነ ጥበቡ ከቲያትሩም፣ ከሙዚቃውም ቲያትርም ኮረስ አክተር ሳይቀርስ ተጋብዞ ደግሞ አይተናለን። በድርሰት ስራውና በበርካታ የኢትዮጵያ ፊልሞችና የመድረክ ስራዎች ላይ ብቃቱን ያሳየው ተዋናይ ሰለሞን ቦጋለ ከታዳሚዎቹ የጥበብ ባለሙያዎች አንዱ ነበር። ትልቅ ነገር እንግዲህ ለአርቱ የሚያስፈልገውን ነገር አንዱ ነፃነት ነው። እንግዲህ ነፃነት ማጣቱም ነው አንዱም ብዙ ነገሮችን ብዙ ስራዎችን እንዳንሰራ ያገደ የነበረውና አሁን እንግዲህ ይሄ ይሄ እንግዲህ አረንጓዴ መብራት ነው ያየ ነው ብዬ ነው የማስበው። ለመስራት በደንብ የምንችልባቸው መንገዶች ነው። ሌላው ቀርቶ ይሄ እስከዛሬ በደጁ ስናልፍ ስናፍቅ የነበረው ቤተ መንግስት ገብተን እንዳይ እንድናይ የተደረገበት አንዱ መንገድ ነገ ብዙ የፊልም ኢንዱስትሪን የሚያሳድጉ በደንብ ልንሰራባቸው ታሪካዊ የሆኑ ፊልሞች ይሁን ሌሎች ጉዳዮች እንድንሰራባቸው ክፍት ይሆናሉ እነዚህ ቤቶች እንሰራባቸዋለን ማለት ነው። እና ትልቅ ነገር ያየሁበት የእውነት ልካ ትልቅ ነበርን የሚለውን ነው። የእኛ ብልህ መሆን የእኛ በደንብ ሀገራዊ ጉዳዮች ላይ አተኩረን የመስራት ነገሩ ካለ እንግዲህ ተመቻችቷል ብዬ አስባለሁ። ስለዚህ ደግሞ ትልቁና ትልቁ እግዚአብሔር ይመስገን ነው። በዚህ እድሜያችን እንድንሰራ ስናፍቅ የነበረው ነገር አግኝተናል ብዬ አስባለሁ። አብርሃም ውልዴ በትወናና በሙዚቃ ሙያ ውስጥ ይገኛል። ባላገሩ የቴሌቪዥን ፕሮግራም በርካታ ሙዚቀኞችንና የውዝዋዜ ባለሙያዎች ወደ ሙያው እንዲዘልቁ መንገዱን አመቻችቷል። የሚዲያ ሰው የሚያወራው ነገር በጣም ስለሚጮህ፣ በጣም ብዙ ቦታ ስለሚሰማ የማይሆን ነገር እንዳይሆን ፋይዳ ያለው ነገር መስራት አለባችሁ። ለሀገር በቃ የተጀመረው ነገር አሁን ያለውን ነገር ጠቅላይ ሚኒስትሩ ራዕይ አይነት አሁን የሚባለውን ነገር እሱን እናንተ መያዝ አለባችሁ። ይሄ ለሀገር አንድነት፣ ለሀገር ለፍቅር ስሩ። ለነዋይ ለገንዘብ አይደለም መስራት ያለበት። ጥበበኛ ጥበበኛ የተባለው ነገር ላይ መጪው ሳይሆን ችግር ቢኖር መፍትሄውን ማፈላለግ ነው። ችግር ይኖራል፣ ከዛ ደግሞ ከችግሩ መወጣት አለ። በመሀል ያለውን መፍትሄውን የሚያመጣው ግን አት ነው፣ ጥበብ ነው ከሚል አይነት ስለዚህ ሁልጊዜ ሰው ያላየውን ቦታ ላይ ሆናችሁ ሰው ያላየውን ነገር ማሳየት ነው መቻል አለባችሁ። ሰው ያየውን ነገር ብታወሩ ማንም መንገደኛ ያወራዋል። ነው ጥበበኛ ለየት ማለት አለበት። ነው እና ስለዚህ ሁልጊዜ የማስበው ነገር ነበር እና በጣም አስፈላጊ ነገር ነው የተደረገው። ጠቅላይ ሚኒስትሩ በቅርቡ ሶስት ማዕዘን በተሰኘ የፊልም ጽሑፍ ላይ እጃቸው እንዳለበት ተናግረው ነበር። የሶስት ማዕዘን ደራሲና አዘጋጅ ቴዎድሮስ ተሾመን የጠቅላይ ሚኒስትሩ ተሳትፎ ምን እንደነበር ጠይቀ፣ ነው ነበር ከአብይ ጋር አንድ ሰዓት መቀመጥ አንድ አመት ትምህርት ቤት የመቆየት ያህል ቦታ አለው። በጣም አዋቂ ነው። በጣም አንባቢ ነው። በጣም በጣም ፐርሶናሊቲ የዋዛኝ ነው። በጣም ሰው መርዳት የሚወድ ሰው ነው። በጣም በጣም ጠንካራ ሰራተኛ ነው። በጣም ደፋር ነው። ሶስት ማዕዘንን በተመለከተ በጣም የተሳሳቱ መረዳቶችን እያየሁ ነው ሶሻል ኔትወርክ ላይ። በዚህ አጋጣሚ ቢጠራ ጥሩ ነው። ሶስት ማዕዘን ኮራይት ነው ያደረገው። ኮራይት ማለት ማለት ነው አንድ ፊልም ሰስፔንስ ብዙ ጊዜ ብዙ ጊዜ የተለመደው ሰማንያ ፐርሰንት በላይ ፊልሞች በአንታጎኒስት እና በፕሮታጎኒስት መካከል በሚደረግ ግጭት ነው ስቶሪን የሚያድገው አይደለም እና እኔ መጀመሪያ ሶስት ማዕዘንን ቅርጹን ስሰራ አንድ ኩይ ካራክተር ነበረኝ እና ወስጄ የሰጠሁት ማለት ነው ለአብይ አስተያየት እንዲሰጠኝ። ሁልጊዜ ስራ በስራዎቻችን ውስጥ አለን። እሱ በሚጽፋቸው መጽሐፍቶች ውስጥ ነው ያለው። እኔ በምሰራቸው ፊልሞች ውስጥም ከተዋወቅንባቸው ጊዜ አስጀምሮ አለ። ከቀይ ስህተት ጀምሮ ቬጋስም ላይ አለ። ሶስት ማዕዘንም ላይ አለ። ሶስት ማዕዘንን ግን በጣም ሴንሲቲቭ ነው። እሱ ድሪሙ ነበረው። አሁን ዛሬን እሱ የዛሬ ስምንት አመት ዛሬን ይመለከት ነበር እና በእነዚህ ህዝቦች መካከል ስቶሪ ስትሰራ እኩይ ካራክተር ከኤርትራም ሆነ ከኢትዮጵያ ልታደርግ አይገባም። እኩይ መሆን ያለበት ፈተናቸው ሊሆን የሚገባው ቻሌንጅ ሊያደርጋቸው የሚገባው ሲቹዌሽኑ ነው። ጦርነት አለ በእነዚህ ሁለቱ ሀገር መካከል ጦርነት እንደ ሀገር በሁለት ሀገሮች ቢደረግም በቤተሰቦች መሀል ግን ዘልቆ ቤተሰብን ይረብሻል ጦርነት። ስለዚህ ያንተ ታሪክ ማሳለጫ መሆን ያለበት ጦርነት ወይም ሌሎች ፈተናዎች ናቸው፣ እና እነዚህም ፈተናዎች ለመወጣት የሁለቱ ሀገር ዜጎች ሰዎች ሲተባበሩ ብናይ ነው በሚል ስትራክቸሬን እንዳስፍ እንዳፈርስ አድርጎኛል። አንደኛ ያ ማለት ኮራይተር ነው ስክሪፕት ራይቲንግ ላይ ያገዘኝ ማለት ነው እንጂ ደራሲ ነው ማለት አይደለም። አሁን አንዳንድ ሰዎች በፕላጀሪዝም ሲከሱኝ ይታያል፣ በሶሻል ኔትወርክ ላይ እና እውነቱ ግን ይሄ ነው። በጣም አግዞኛል፣ አፍርሶ ሰርቶታል። ሃምሳ ፐርሰንት ያህል ራይቲንግ አግዞኛል። ግን ኮራይት ነው ያደረገው ስክሪን ፕሌዮን እንጂ ድርሰቱ የኔ ነው እና አብረን ነው የጻፍነው ማለት ይቻላል ስክሪን ፕሌዮን የተከፈተው መንገድ ሰፊ እንደሆነና ሀሳቡም ትልቅ መሆኑን በመግለጽ በቅንነት ለኪነ ጥበብና ለማህበረሰቡ በሚጠቅም መልኩ መስራት ከቻልን መንገዱ ክፍት የሆነ ይመስለኛል በማለት ተዋናይ እና ደራሲው ሰለሞን ቦጋለ በመጨረሻ ገልጾልናል። ጥሩ ሲሰራ ለማወደስ መንግስት መጥፎ ነገር ሲሰራ ለመውቀስ ቅርቡና ድልድ ድንድ የሆነው ከፍጹም ፍቅርና ከፍጹም ጥላቸው ሆነው ሊሰራ የሚችለው ይሄ ኪነት ነው። አርቲስቱ ነው። አርቲስቱ ደግሞ የነጣ አእምሮ ከማህበረሰቡ የቀደመ ሰፊ ሀሳቦች ሊኖሩት ይገባል። ሚዲያ አርት ከሌለበት የሚጮህ ቆቆሮ ማለት ነው።